ውይይት በወቅታዊና በመጪ የኢትዮጵያ ጉዳይ ዙሪያ በተለያዩ የኢትዮጵያ ክፍሎች የተቀሰቀሰውን ሕዝባዊ አመጽ፣ የደረሱ ጉዳቶች፣ ቀጣይ አቅጣጫና ሁነኛ የመፍትሄ አማራጮችን ለመቃኘት የታለሙ ተከታታይ ውይይቶች አካል ነው ዛሬ የሚቀርበው። ተወያዮቹ አቶ ደረጀ ገብሬ በአዲስ አበባ ዩኒቨርሲቲ የአማርኛ ቋንቋ ስነ ጽሁፍና ፎክሎር ትምህርት ክፍል የድርሰትና የቋንቋ ማስተማር ዘዴ ረዳት ፕሮፌሰር የሁለት የልብ ወለድና ትምህርታዊ መጽሐፍትም ደራሲ ናቸው። አቶ ሀይሉ ጸጋዬ የበርካታ የቴሌቪዥንና የሬዲዮ ድራማዎች የፊልምና የመድረክ ቲያትሮች ደራሲ ናቸው። ርዕስ የኢትዮጵያ ወቅታዊ ሁኔታ ፈተናዎችና የአሁንና የነገ መላዎች የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። ሁለተኛውን ክፍል በቀዳሚው ክፍል ውይይት በተነሳና ና ለዛሬ በንጥልጥል ካሳደረው ጥያቄ ይጀምራል። ከውይይቱ በፊት ማስታወሻ ይኖረናል። አድማጮች ይህ ውይይት የተካሄደው የአስቸኳይ ጊዜ አዋጁ በተደረገ ማግስት የአዋጁ ዝርዝሮች ከመውጣታቸው ወይም ይፋ ከመደረጋቸው አስቀድሞ መሆኑን ለማስታወስ እንወዳለን። አሁን ቀደም ብሎ በመግቢያው በተገለጸው መሰረት በልባት ወደ አሳደር ነው ጥያቄ እናመራለን። ቀደም ብለህ የጠቀስካቸው የኢትዮጵያው ጠቅላይ ሚኒስትርን ጨምሮ መንግስት በበኩሉ ያመነው የመልካም አስተዳደር ጉድለት ነው ብሎ ያለው ነገር ግን በመፍትሄ አፈላለጉ ላይ ሌሎች ያልተስማሙባቸውን ከብዙዎች የሚነሱትን ጥያቄዎች ፈታፈታ አድርገን እንመልከት። ኃይሉ ወደ አንተ ነው የምመጣው። የህዝብ ጥያቄ ሲነሳ፣ መሰረታዊ የሰው ልጆች መብትን የሚመለከቱ ጉዳዮች ሲነሱ፣ በግጭት ወይም ባለመግባባት ብቻ የሚተረጎም ስላልሆነ በመንግስት በኩል የመልካም አስተዳደር ጉድለት አለ ቢባልም የባለስልጣናት መቀየር ሳይሆን ትክክለኛ መፍትሄ የሚጠይቅ ነገር አለና ስሙን የሚል ጥያቄ በተነሳበት የመንግስት ባለስልጣናት መስማት አይደለም ወይም መልሳቸው መሆን ያለበት የቁጥር ለውጦች ናቸው ያሉት። መንግስት እንኳን ባመነው በርካታ ሰዎች ተገድለዋል። ከአንድ በላይ ድንገቶች ተከስተዋል። እነኛን መሰረታዊ ጥያቄዎች ለመመለስ መፍትሄው የአስቸኳይ ጊዜ አዋጅ ነው ወይ አይደለም? ያ ነገር አሉላ ያ መፍትሄ አይደለም። አስቸኳይ ጊዜ አዋጅ በስልሱም መፍትሄ አይደለም። እሱ ጊዜያዊ መፍትሄ ነው። ቀደቀደም ብዬ እንደነገርኩ እዚህ ኢትዮጵያ ብቻ አይደለችም። በጣም እጅግ በጣም በዓለም ላይ ዴሞክራቲክ ሀገር የምትባለው አሜሪካም ትላንትና ተደርጓል። ባይኔ አይቻለሁ እንደነገርኩ ኖርስ ካሮላይና ላይ ደረጀ በትክክል እንዳስቀመጠው ችግሮች አሉ። መፍትሄ መፈለግ አለበት። ችግሮቻችንን መጀመሪያ ማወቅ አለብን። ቀድሞ ነገር ለምሳሌ አሁን እኛ ስለ መወያየትና ስለ መነጋገር ፖለቲክስ እናውቃለን ወይ? መቼስ ነው የምንጀምረው? ይሄንን ጽንፎች ላይ ተቀምጠን እኮ ነው ድንጋይ የምንወራወረው። ፖላራይዝ የሆነ ቦታ ላይ ተቀምጠን ነው የምንጣል ነው እንጂ ቁጭ ብለን ስለ ሀገሪቱ እድገት ስለ ሰላሟ ተወያይተን እናውቃለን ወይ? አሁን ያሉብንን ችግሮች መጀመሪያ አይደንቲፋይ ማድረግ አለብን። እነዚህ ደግሞ በረጅም ብሎታል፣ አንተም አንስተዋል ቅድም፣ እኔም ብዬዋለሁ። በተደጋጋሚ የተለቀሱ ነገሮች አሉ። መንግስት እዛ ላይ መስራት አለበት። የግለሰቦች ለውጥ፣ ባለስልጣናት የምንለዋወጥ ብቻ ያንን የምንፈልገውን ነገር አያመጣልንም። ዳይሬክሽን ማግኘት አለብን። ትክክለኛ የሆነ ዴሞክራቲክ አስተዳደርን ከበደል ከሙስና ከላክ ኦፍ ጉድ ገቨርናንስ የጸዳ መንግስት ሊኖረን ይገባል። ይሄን ማድረግ የምንችለው ግን ደረጀ እንዳለህ በመነጋገር ነው፣ በማስተነካከት አይደለም። መነጋገር መቻል አለብን። ጠረጴዛ ዙሪያዎች መጠን መመካከር አለብን። ትውልድ ያልፋል፣ ትውልድ ይመጣል። ለሀገሪቱ ለልጆቻችን ለልጅ ልጆቻችን ምንድን ነው አስቀምጠንላቸው የምናልፈው? ትልቁ ቁም ነገር ይሄ ነው። ችግሩን ከስሩ ለመቅረፍ ቀጣይ እርምጃዎች በህዝብ፣ በመንግስት፣ በተቃዋሚ ፖለቲካ ድርጅቶች በመነጋገር ፕሮብሌሞቹ ከስራቸው ተነቅፈው ወጥተው ለውጥ ሊደረግባቸው ይገባል የሚል እምነት ነው ያለኝ። እኔ መልካም። በእነኚህ ግጭቶች ቀደም ብዬ እንደጠቀስኩት የሰው ህይወት ያለፈበት ሁኔታ ተከስተዋል። ንብረቶች ወድመዋል። በመንግስትም በሌሎች ምንጮችም የተረጋገጡ ወንድም፣ እህት፣ እናት፣ አባት የተገደለባቸውን ኢትዮጵያውያን እናስብ። ይሄ ሊያመጣ የሚችለው ቀደም ብሎ በጠቀሳችሁት ባልተፈለገ መንገድም ሊወስድ የሚችል አንድን ጎሳ ከሌላው ጋር ሊያጋጨን የሚችል ሁኔታ እንዳያመራ በእርግጥ ቁጭ ብሎ ችግሮቹን የማጤንና የፖለቲካ መልስ መስጠት የሚፈልጉ ጥያቄዎች ላይ የፖለቲካ መልስ መስጠት የህዝብ ጥያቄዎች የተነሱባቸው ላይ የህዝብ ጥያቄዎችን ከመሰረቱ አግባብ ያለው መልስ ለመስጠት መፍቀድን ይጠይቃልና፣ መተቸት ይቻላል ወይ መንግስትን? ዛሬ እናንተ አሁን የምታደርጉትን አይነት አዋንታዊ የሆነ ለውጥ እንዲያመጣ የሚያስፈልግ አስተያየት ለመስጠት የሚያስችል ሁኔታ አለ ወይ? መንግስት ባለስልጣናት ይሰማሉ ወይ? ፍቃደኝነት አለአላ አሉላ እኔ የኪነጥበብ ሰው ነኝ። ሀገሬን ማገልገል የምችለው በሙያዬ ነው። አሁን ይሄንን ጉዳይ ዋና ዋና እኛ ምን የሚያስፈልገን ነገር ሰላም ነው። ስለዚህ እዚህ ላይ የሚሰራ የአንድ የኪነ ጥበብ ቡድን እያቋቋምን ያለ ነው። በወቅታዊ ጉዳይ ላይ ብቻ የሆነ የኪነ ጥበብ በግራ በቀኝ ወገንተኛ ያልሆኑ ስለ ሰላም ብቻ የሚዘምሩ እነዛ እየተሰባሰብን ነው፣ ሀሳባችንን ለማቅረብ ማለት ነው። ይሄ ምንድን ነው? ልክ እንደ ሀገር ሽማግል በዋናነት ምንድን ነው ግን ሰላምንም ይዘምር እና እያንዳንዱ በሙያው የየራሱን አስተዋጽኦ ማድረግ አለበት። ሌላ አሁን አንተ የጠየቀው በጣም ወሳኝ የመንግስት አካላት ይሰማሉ የሚል ነገር ለምንድ ነው የማይሰሙት አሉና። የመንግስት አካላት የምትላቸው ሰዎች እነሱን እኮ ሰዎች ናቸው። አሁን እንዲሰሙ ማድረግ ምናልባት የእኛ ፋንታ ሊሆን ይችላል እንጂ የትኛውም ወገን ያለ አይን በትክክል ለሀገሩ፣ ለህዝቡ የሚቆረቆር ይሄንን አድርግ ብሎ መንግስትን መንገር የማይችልበት ምክንያት ያለ አይመስለኝም። ልክ ይሄ የተደፈነ ነገር አድርጎ የተዘጋ ነገር አድርጎ ምንም ተስፋ የለውም ብሎ ማሰብ ትክክል አይደለም። የሚሰሙን ያህል መንገር መቻል አለብን። ደግሞ መስማት የሚችሉ ሰዎች አሉ። መንግስትም ውስጥ ጉዳያን ሊሰሙ ፈቃደኞች የሆኑ ሰዎች አሉ ብዬ ነው ማስቡ እና በዚህ ተስፋ ልንቆርጥ በፍጹም አይገባም። መልካም፣ ወደ አቶ ደረጃ እንድመለስ አላደረግከኝም። አሁን ካነሳኸው ጋር ባጭሩ የሚመለስ ጥያቄ ልወርውርልህና ወደ አቶ ደረጃ አልፋለሁ። እነኚህ ህሳቤዎች መሰረታቸው ይሄ የመንግስት ባለስልጣናት፣ የመንግስት ሀይሎች አይሰሙም የሚለው ህሳቤ መነሻው ለሚነሳው ጥያቄ የሚሰጠው መልስ ተመጣጣኝ አለመሆኑ መንግስት ራሱ ችግር አለ ብሎ ላመነበት እንኳን የሚሰጠው መልስ ከጥያቄው ጋር አለመዛመዱ ነው። ይሄ የመንግስቱን አቋም የሚቃወሙ ወገኖች ብቻ ሳይሆኑ የመንግስቱ አጋሮች ሳይቀሩ ዛሬ በይፋ እየተናገሩ ያለው ጉዳይ መሰረታዊ የዜጎችን መብት ማስከበር ወይም ማክበር ይህ ገበላይነት መከበር አለበት። ይሄንን መሰረታዊ የዜጎችን አይምሮ ጤነኛ የሆነ ማንኛውም ሰው የዜጋው አንዲት ጠብታ ደም እንድትፈስ ይፈልጋል። ማንኛውም ጤነኛ የሆነ ሰው አሁን እንደዚህ አይነት ሁኔታዎች ተፈጥረዋል የሚያሳዝኑ ነገሮች ተፈጥረዋል። ግን መሰራት ያለበት እዚህ ላይ ነው። ቅድም ያልኩህ እኮ ይሄንን መስራት ያለብን ይሄንን ነው። እዚህ ላይ ነው መስራት ያለብን ሰዎች እንዳይሞቱ፣ የዜጎች ሰብአዊ መብታቸው እንዲከበር እንነጋገር ነው። በመመካከር ነው የምናደርገው፣ በመታቆስ አይደለም ነው እኔ የምልህ። መልካም አቶ ደረጀ ወደ አንተ ልመጣ ነው። ይሄ ሁነኛ መልስ ፍለጋው ከቅርብ ጊዜ ወዲህ ከታዩት ከነኚ ግርግሮች በኋላ የሚሰሙ ሰዎች አሉ ብሏል አይሉ ባገሬ በጎ ነገር እንዲፈጠር፣ ለውጥ እንዲመጣ ፈልጋለሁ ብሎ ያሰበ ሰው አልታሰርም ወይም ሌላ አደጋ ይደርስብኛል የሚል ስጋት ሳያድርበት፣ በነጻነት ሳይሸማቀቅ የሚያምነውን መናገር የሚችልበት ሁኔታ አለ በአንተ አጋጣሚዎች ብቻ መወሰን ይችላል መሆንም ይገባዋል ብለህ የምታስበውን የምታምነውን ጭምር ይሄ ጥያቄ ምልህ ጠበቅ ያለና ቢቀላል ጥያቄ አይደለም። ይሄ ጥያቄ ብዙ ግምገማና ተሞክሮን ያገናዘበ መሆን አለበት። መልካም ማሰብ ጥሩ ነው። መልካም አስቦ መሆን አለበት ሊሆን ይገባዋል። ወይም ደግሞ ይህም አካል ሆነ የሚል አይነት አስተሳሰብ የለኝም። እኔ እንደ በመጀመሪያ ደረጃ አልሞከርኩም። ከራስ ተሞክሮ መነጋገር ነው የሚሻለው እኔ እንዲህ አይነት አደባባይ ወጥቶ ድምፅን የማሰማት እና ሰታ ብሎ ይሄ ቢሆንልኝ ይሄ ባላ አይሆንብኝ ብዬ እንደ ቡድንም እንደምንም ሞከርኩት ብዬ ስለሌለ አሁን በትክክል ይሄን ማድረግ ይቻላል ብዬ ከራሴ ልምድ አንጻር መናገር አልችልም። ሌላው በሰው ስሜት እና በሰው እምነት ላይ ተመስርቶ መናገር ነው የሚሆነው እና ይሄን ከዚህ አንጻር ነው የማየው። እኔ በግል የሞከርኩት ስለሌለ በደንብ አርጌ ይሄ ይሆናል፣ ይሄ አይሆንም፣ ላይሆን ይችላል ብዬ ሰው እንደ ልቡ የሚያምነውን ተናግሮ ማሳመን ስማመን ኖኔ ብቻ ሳይሆን የሌላውን ወገን በደንብ ሰምቶ የራስን ስሜት ገልጾ እንደገና ከዛኛውም ወገን ደግሞ የሚሆንበትና የማይሆንበትን የመከራከሪያ ነጥቦች ሰምቶ ወደ መተማመን መምጣት ወደ መሀሉ ወደ ጠረጴዛው መሀል መምጣት ጥሩ ነው። ይሄ ልጅ አድርገው የሚገባ ጉዳይ ነው። በግል ተሞክሮ ግን በእንዲህ አይነት ነገር ስላላለፍኩ ብዙም ከትምህርት ቤት የዘለለ ኤክስፔሪየንስ ስለሌለኝ ይህን ይሆናል ይህን አይሆንም ብዬ ለመናገር ይቸግረኛል። እዛ ውጭ ማስባቸው ነገሮች ስለ አንድ ነገር ቅድም እንዳልኩት ከተለያየ ነገር አንጻር አንድን ቦታ ከተለያየ ማዕዘን ነው የምናየው። ያንን ሰዎች የሚያዩበትን መነጽር ሰዎች የቆሙበትን ቦታ ቆመን ማየት መልመድ አለብን፣ መቻል አለብን። እኔ የምፈልገው ነው ልክ ብቻ ብለን ሳይሆን ሌላውም እንደዚሁ ሀሳብ አለው። ሀሳቡን እንስማው። ሀሳቡን ተቀባይነት ካለው እናስተካክል፣ ከሌለው ቢያንስ ማሰቡ ያንን ነገር በዚያ መንገድ ማየቱ ተጨማሪ ግብዓት ነው። አንድ ጉዳይ በአንድ ሚዛን ብቻ አለመመዘኑን ትምህርት ይገኝበታል ብሎ ያንን ነገር አዎንታዊ በሆነ መንገድ መመልከት። ይሄ አስፈላጊ ይመስለኛል። የሰው ልጅ ባህሪው ይመስለኛል፣ መነጋገር መነጋገር ምን መሰለህ አሁን ስናይ ሁለት አይን ነው ያለን፣ ተፈጥሮ ራሱ ስናዳምጥ፣ ሁለት ጆሮ ነው ያለን፣ ስንናገር፣ አንድ አፍ ነው ያለን። ተፈጥሮ ራሱ መረጃ የምንቀበልባቸው መንገዶች ብዙ መሆናቸውን አመልካች ነው። አጥልህ ነው አጥርተህ ነው አእምሮህን ውስጥ አስገብተህ በተለያየ አቅጣጫ በማንበብ በማዳመጥ እንዲህ የሰበሰብካቸውን በማየት የሰበሰብካቸውን ነገሮች በሙሉ አጠልና ከዛ በኋላ የሚበጀው ነገር ጥቂት ነው የሚወጣው። አንተ ልጆቹ ይቀራሉ ወደ ምክንያቱም ጠቃሚ አይደለም መረጃ ሁሉ የተገኘው ሁሉ ጥቅም ላይ አይውልም። እና ተፈጥሯችን ራሱ ለመነጋገር ምቹ ነው። መረጃ ከሌላ ወገን ለመቀበል ምቹ ነው። በአራት በአምስት መንገድ ተቀብለን ነው በአንድ መንገድ የምናወጣው። ስለዚህ ከዚህ አንጻር ነው ከተፈጥሮ አንጻር ነው የሰው ልጅ ከተፈጠረበትና ይሄ ባዮሎጂካል ከሆነው የተፈጥሮ አንጻር እግዚአብሔር ከሰጠው ጸጋ አንጻር መታየት አለባት ባይነኝ፣ እኔ እና የራስን ማዳመጥ ያስፈልጋል። እኔ ብቻ ልክ መስማኝ አይ ብቻ ሳይሆን ልስማህን መኖር አለበት። መልካም ከዚያ ቆፈን ምናልባት ብናገር ሀሳቤን ብሰጥ አደጋ ይደርስብኛል ከሚለው ስጋት ወጥቶ ሰው በነፃነት የሚናገርበት ሁኔታ አለ። የማይቀበለውን የሚቃወምባ ነው እንኳን ሁላ የምለው ከዚህ ቆፍን ወጥተን ሰው ያለ ስጋት የሚናገርባትን አገር ወደ መፍጠሩ እንምጣ። በመነጋገር በመማማር በመደባደብ አይደለም። መልካም። ምናልባት ይህ ወደ ውይይታችን መቋጫ ያመራናል። ይሻላል፣ ሊሆን ይገባል፣ ግራና ቀኝ ሊወሰዱ ይገባል የምትሏቸው በመፍትሄ አማራጮች እንድትፈነጥቁ እድል ይሰጠናል። አቶ ደረጀ ወደ አንተ ልመለስ ነው። ምን አይነት ተጨባጭ ለውጦች ሊደረጉ ይገባል? ባለፉት በርካታ አመታት እየተንገዋለለ የመጡ ጥያቄዎች ይበልጥ ወደሚያበጣብጡና ወደ ከፋ ሁኔታ የገነኑበት ጊዜ ላይ ነው ያለ ነውና መንግስት እንደ አስተዳዳሪ እንደ አንድ አገሪቱን እንደሚመራ ኃይል ምን አይነት አዎንታዊ እርምጃዎችን መውሰድ ይገባዋል? በተለይ ተቃውሞ ወጥተው በሚሰሙ ድምጾች ውስጥ የተነሱ ጥያቄዎችን በመመለሱ ረገድ፣ ሌሎችም በአንተ ትዝብት፣ በአንተ እይታ፣ በአንተ ልማድ ውስጥ እንዲህ ያሉ እነኛ እርምጃዎች ሊወሰዱ ይገባል፣ የተሻለ አዝማሚያም እንዲመጣ ያስፈልጋል፣ እርስ በርስ ወደ ብጥብጥ የሚገባበትንም ሁኔታ ለመታደግ ይረዳል የምትላቸውን አቶ ደረጀ በጣም ጥሩ ነገር ነው። ይሄ ነገር እንግዲህ ሰፊ ልምድና ሰፊ ተሞክሮ የሚጠይቅ ብዙ ማስብን የሚጠይቅ ነው፣ ግን እንደው ለጅ አውጣው ያህል የምናገራቸው ነገሮች ይኖሩኛል። ይህን ከማለቴ በፊት ግን አንዳንድ ጊዜ አንዳንድ ጥያቄዎች አሉ ስትጠይቃቸው፣ ቀላል የሆኑና መልስ ልፈልግልህ ስትላቸው በጣም ይከብዳሉ። ይሄንን ካልኩ በኋላ አንድ ሁለት ነገሮች ከተረትና ከተረት ውስጥ ተማቃቸው ልንገርህ አንዱ እንዲህ ተራ የባል ሀገር ነው። ሽማግሌ ጠፍቶ አንተምተው አንተምተው የሚል ጠፍተና ተጋደሉ ሰዎች። ይህን ያየች አልቃሽ አንተምተው አንተምተው የሚላቸው ጠፍቶ አንዱም ሞቶ አደረ አንዱም ተሸኝቶ አለች ይባላል። የሽምግልናና የአስታራቂን ችግሮችን ከመባባሳቸው በፊት ሀይ የሚል ሰው መኖርን እና ደግሞ ሀይ የሚባሉ ሰዎች ደግሞ ሀይ ሊባሉ የሚችሉ ባሉ የሚያዳሙ ሰዎች ሲሆኑ ነው። ሌላው ደግሞ አንዳንድ አንድ ጊዜ እንዲሁ የአገረ ገዢ ነበሩ ይባላል እና አገረ ገዢ በድለውታል አንዱን ሰው እና ተላይ ልኮ በዚህ ቀን ወደዚህ ቦታ ወደ ቆላ ይወርዳሉ ተብለዋል። ወፍ ይባላል በባህል ወፍ ልኮ ማለት እና እዚህ ህላቸው አድፍጧል ጫካ ውስጥ ቢጠብቅ አይመጡም፣ ቢጠብቅ አይመጡም፣ እኛ ሰውዬ ቢጠብቅ አይመጡም። ግሪ ለውና ይህ አሳስቶኛል እንዲህ ሰውዬ ልና ወደሚወርዱበት ቆላ ሲሮጥ ከቆላ ዳገቱን የሚወጣ ሰው ያገኛል። እናምን ይለዋል። አንተ አገረ ገዥ በዚ በዚህ ወረዱ ይለዋል። አያያዙ ስላላማረው ያ አይቷቸዋል። ሰውዬ ወርደዋል ወርደዋል እንዳይል ተንደድሮ ሄዶ አደጋ ላይ አጥል፣ አልወረዱም እንዳይል ተቸገረ። ሰራው ሰውዬ አደጋ ሊሰር። አዎ ምን አልክ ጌታ? ያለ አሰማኝም። እንዲ እኮ ምን አልከኝ? አገረ ገዥ በዚህ ወረዱ ወይ ነው እኮኝ ያልኩ ሲለው አይ እንደውም ምን ነው ጌታ የምችለውን ብትጠይቀኝ አለ ይባላል። እና አንዳንዱ ጥያቄዎች አየ ከመቻል በላይ ይሄዳሉ። ለማንኛውም ሽንኩርት አንዱን በሉት፣ ደገሙትም ገማ ነውራ አይደለም ታምቶ ከመቅረት ማም የሚልም አለ። ይሄን ይሄ ሳለ ለንግግር ዝግጁ መሆንን ይጠይቃል። አሁን ብዙ ሰው መነጋገር አለብን መነጋገር አለብን ይሄ ልክ ነው፣ ሊሰማ ይገባል። መንግስትም፣ ተቃውሞ በኩል ያሉትም እና መብታቸው የተደፈረ ያሉ ሰዎችም ደግሞ እንደዚሁ እነሱም ይህን መስማት አለባቸው። የምንላቸው ነገሮች ቀላል ቀላል ነገሮች ናቸው ለማለት። ነገር ግን በሁሉም ወገን ራስን ዝግጁ ማድረግ ይጠይቃል። ለሽምግልና ከተወሰኑ ሰዎች አይደለም ሽምግልና የሚገኘው ከተለያዩ ሰዎች እና ከተለያዩ ድርጅቶች፣ ከተለያዩ ተቋማት፣ ከሀገር ውስጥም ከአለም አቀፍም ካሉ ውስጥ ነው የሚገኙ። ምክርም ከጠላትም ይገኛል እና ከሁሉም አቅጣጫ የሚመጡትን ነገሮች ለመስማት ያንን ነገር ለመወያየት መጀመሪያ ራስን ማዘጋጀት ይጠይቃል። አንድ፣ ሁለተኛ ምክር የሚያመጡ ሰዎችም ደግሞ በትክክል ሊሆን የሚችለውን ነገር አደባባይ ሊወጣ እና ሊነገር የሚገባውን ነገር እገሌ ይሻላል እገሌ ይብሳል እገሌ አጥፍቷል እገሌ ያልምቷል፣ ሳይሆን ከጥፋትና ከልማት ምዘናው በፊት የመነጋገሪያ ነጥቦች ላይ በደንብ ስል ያለ ነገር መውጣት አለ። በትምህርት የበሰሉ ሰዎች አሉ። በእድሜ የበሰሉ ሰዎች አሉ። በዓለም አቀፍ እውቀታቸው፣ በሀገር ውስጥ እውቀታቸው በጣም ንጥር አድርገውና ንጥር አድርገው የሚያውቁ ሰዎች አሉ። ደግሞ ተበደልን የሚሉ ተጎዳን የሚሉ ይሄ ነገር ደረሰብን የሚሉ ተጎዳን የሚሉ ሰዎች አሉ፣ ተጠቅተናል የሚሉ ሰዎች አሉ። እነዛን ሁሉ የሚያወጣ ነገር አለ። እኔ እንደውም የማንዴላ አይነት ሲስተም፣ ይሄ እውነት አፈላላጊ የሚል ነገር ማንዴላ የተጠቀሙበት ሥርዓት አይነት ነገር ይታየኛል። እውነት አፈላላጊ፣ እውነት መውጣት አለበት። ሰው በትክክል የምንረዳው መሆን አለበት። ከወዲያም በኩል ያለው ከወዲህም በኩል ከግራም ከቀኝም ከላይም ከታችም ያለው በሙሉ ሀሳቡን በትክክል አመንጭቶና አደባባይ ላይ አውጥቶ መደመጥ መቻል አለበት። ፍርድ ማግኘት መቻል አለበት። ልክ ተበድለሃል መባል አለበት፣ ወይም ልክ አይደለም መባል አለበት። በዳይንም አንተ አጥፍተሃል መባል አለበት እና እንዲህ የሚያደርግን መድረክ መፈጠር አለበት። ለዚህ ደግሞ አሁን በአንዳንድ ሚዲያዎች ስናይ የተለያዩ ሰዎች እንደዚሁ ሀሳቦቻቸውን እያቀረቡ ናቸው እነሱን በተሻለ መጠን ሌላም ሌላም በተለያዩ የሚመለከተናል የሚሉትን ሰዎች በሙሉ አነጋግሮ ወይም አደራጅተው ለሀይሉ አሁን ይኸው ኮሚቴ እናቋቁማለን ብለዋል። እንዲህ አይነት ነገር ሁሉ መደረግ አለበት እና ሰፊ መሰረት ያለው ስራ ነው መሰራት ያለበት። እንደው ዝም ብሎ ለጊዜያዊ ያለውን ችግር ለማስወገድ ሳይሆን ዘላቂ የሆነ ነገር ነው ይሁን ላሉ የመጣንበት ሀያ አምስት አመት እናውቀዋለን። የታወቀ ነው፣ ተጨባጭ ነው። ወደፊት የምንሄድበት ግን አይታወቅም ምን ወደ ወዴት፣ የትኛው ነጥብ ወዴትኛው አቅጣጫ ሊወስደን እንደሚችል ማንም እርግጠኛ መሆን አይ የወደፊቱ ስለዚህ የወደፊቱን ለማሳመር ዛሬ ነውን ነገር ለማወቅ ነበርን ጠይቅ የሚባል ነገር አለ ነበርና ዛሬ የሰጡን ነገሮች አሉ። እነዚህን ብጥር አድርጎ ከግራም ከቀኝ የሚባሉትን ነገሮች የሚነሱትን ነገሮች አይቶ አመዛዝኖ ብስል ከቀሊል አገላብጦ ማየትን ይጠይቃልና ለዚህ ብቃት ያላቸውን ሰዎች ከዓለም አቀፍም ከሀገር አቀፍም ከዚህ ከሀገራችንም የተለያዩ ሰዎች ከባህልም ሰማይ ተቀደደ ቢለው ሽማግሌ ካለ ይሰፋዋል ብሎ የሚል ተረት አጻለሁ እና ምንም ቢሆን ሰከን ብለን ካስብ ነው በሀገራችን ለእኛው የሚሆን መፍትሄ የሚፈልጉ ሰዎች አይጠፉም። አሉም በደንብ ልንሰማቸውን እና ልዩ ልዩ የመፈረጃ መስፈርቶች እያወጣን ገሌን ከገሌ እና ገሌ እንዲህ ነው ገሌ እንዲህ ነው የመፈራረጅ ነገር ከተውን በርካታ ቁም ነገር ያላቸው ሰዎችም ልናገኝ እንችላለን። ስለዚህ ከዚህ አንጻር ሽማግሌዎቻችንን መካሮቻችንን፣ ከዚህ ቀደም ነገሌ ምናሉ የሚሰሩ ምናሉ ሳይሆን በሚያስቡት ሀሳብና በሚያጸሩት መረጃ መሰረት መፍትሄ መፍለግ ይቻላል ባይነኝ ኔ ማት ሰፊ ልቦና ይጠይቃል። ለዚህ ዝግጅት መሆን ይጠይቃል። ከተለያየ አቅጣጫ ባይነኝ መልካም ኃይሉ ባንተም በኩል ኃላፊነት መውሰድ ቀጣዩ ሁኔታ በጎ አዝማሚያ እንዲኖረው ሊደረጉ ይገባል የምትላቸውን ሀሳቦች ፈንጥቅና ውይይታችን እንቋጭ። ታንኪ ያው ለኢትዮጵያውያን መስራት ያለብን እኛው እራሳችን ኢትዮጵያውያን ብቻ ነው። አንድ ሁለተኛ ያሉት ችግሮች የሚታወቁ ናቸው። በመንግስትም በኩል ያሉት ችግሮች አሁን ትልቁ ነገር ምንድን ነው? አንድ ኢኮኖሚ ኢኮኖሚ በጣም ሰበብ ይፈልጋል ለመፈንጃ ይህንን በዝርዝር ማስረዳት ይችላለሁ፣ ሰአቱ የለም እንጂ የኢኮኖሚ መቀዛቀፍ፣ መውደቅ ሌሎች ሰበቦች እንዲነሱ ረብት እንዲያደርግ ያደርገዋል። የኢኮኖሚ መድከም ለዚህ ደግሞ ምክንያቶች አሉ። ሁለተኛውና ሶስተኛው በተደጋጋሚ ያነሳናቸው ኮረፕሽንና የመልካም አስተዳደር እጦት ነው። ሁለቱ አንድ አይነት ነገሮች አይደሉም። የመልካም አስተዳደር እጦት ውስጥ ኮረፕሽን ሊገባ ይችላል። ግን ሙስና ሀገሪቱን በጣም በጣም የጎዳት ነገር ነው። ስለዚህ እነኝህ ችግሮች ይታወቃሉ። አሁን የተፈጠሩትን ነገሮች አግራፊት ማድረግ ትክክል አይደለም ባይ ነኝ። እንግዲህ ምናልባት ተመልክታችሁ እንደሆነ በጣም በርካታ ፋብሪካዎች ቃጥለዋል፣ ግለሰቦች ድርጅትና ድርጅቶች ንብረቶች ወድመዋል። የሰው አካባቢ ህዝብ ወደ ትልቅ ችግር ውስጥና ቀውስ ውስጥ ገብቷል። ይሄ ስህተት ነው። ለዚህ ነው ከየትኛውም ጎራ ያለ ኢትዮጵያን የሚወድ ኢትዮጵያን እድገቷን፣ ሰላሟን የሚፈልግ መነጋገር አለበት መመካከር አለበት በመንግስት ጉዳዮችም ላይ በህዝብም ጉዳዮች ላይ መነጋገር አለበት ለውጥ ማምጣት እኔ ያን ያህል ብስም ያለ ጨለማ ነገር አይደለም የሚታል ከዚህ በፊት ሊፈቱ ያልቻሉ ጉዳዮችን ተጠያቂነትም እንዲኖር ጭምር ከመፈለግ ጋር የሚመጣ ሀሳብ በሌላው ጎራ አለ። የመፍትሄ ፍለጋ ውስጥ ሁሉም ድርሻ ሊኖረው መስማት ያለባቸውም ወገኖች ሊሰሙ ይገባል የሚለውን የማጠቃለያ እናድርገው። የአዲስ አበባ ዩኒቨርሲቲ የአማርኛ ቋንቋ ስነ ጽሁፍ እና ፎክሎር ትምህርት ክፍል እንዲሁም የድርሰት መምህር ረዳት ፕሮፌሰር ደረጀ ገብሬ እንዲሁም በበርካታ የኪነ ጥበብ ስራዎቹ የሚታወቀው ሀይሉ ጸጋዬ እንግዶቼ፣ ሁለታችሁንም ለጊዜያቸው አመሰግናለሁ። በሌሎች ኪነ ጥበብ ወጎች፣ ሙያችሁ በሆኑ ጉዳዮች ላይ እንድንወያይ በቅርቡ እንደማገኛቸው ተስፋ አድርጋለሁ። እግዜር ይስጥልኝ። በሲ ለጋ እናመሰግናለሁ። ሁለታችሁንም አመሰግናለሁ።